አራት ኢትዮጵያውያን በአሜሪካ ታዋቂ የቴሌቪዥን ፕሮግራም ላይ በጋራ ባሳዩት የሰርከስ ትርኢት በሁለት ቀናት ውስጥ በተመልካች ብዛት ቀዳሚውን ስፍራ ይዘዋል። ከአሜሪካን የቴሌቪዥን ጣቢያ ኤንቢሲ ጋር በመተባበር ሊትል ቢግ ሻርትስ የተሰኘውን ፕሮግራም የሚሰሩት ሁለቱ ታዋቂ አሜሪካውያን ስቲቭ ሃርቬይ እና ኤደን ኤለን ዲጀነረስ ናቸው። በዚህ ፕሮግራም ላይ የፕሮግራሙ አቅራቢ ከትላንት በስቲያ ኪሪኩ ብራዘርስ በሚል የቡድን መጠሪያ የሚታወቁ ሁለት ታዳጊዎችና ሁለት ወጣቶችን አቅርቦ ተመልካቹን አስደንቆ ነበር። ለመሆኑ እነዚህ ታዳጊና ወጣቶች እነማን ናቸው? በዚህ ፕሮግራም ላይስ እንዴት ተገኙ? ስል የኪሪኩ ብራዘርስ አባላትና ቤተሰቦቻቸውን ወደ አዲስ አበባ ደውዬ አነጋግሬያቸው ነበር በተከታዩ ዘገባ q u â ለመዳሰስ ሞክር ያለው በስቲቭ ሃርቬ በሚቀርበው በዚህ ሊትል ቢግሻትስ ፕሮግራም ላይ አራቱ ኢትዮጵያውያን የሰርከስ ትርኢታቸውን ያቀረቡበት ቪዲዮ ከሶስት ቀናት በፊት እሁድ ዕለት በቴሌቪዥን ፕሮግራም ከተለቀቀ በኋላ በማህበራዊ ሚዲያ በተለያዩ ድረገጾች ላይ በከፍተኛ ሁኔታ ከአድናቆት ጋር ሲዘዋወር ቆየ። የፕሮግራሙ ተባባሪ አዘጋጅ ኤለን በፌስቡክ ገጿ ላይ በጫነችው በሁለት ቀናት ውስጥ አንድ ነጥብ አምስት ሚሊዮን ሰው ተመልክቶታል። ይህን ትርኢት ያሳዩት የቡድኑ አባላት ቀረጻውን እንደሆነ ያደረጉት ከአራት ወራት በፊት ሎስ አንጀለስ ውስጥ ሲሆን አሁን ወደ ኢትዮጵያ መኖሪያቸው አዲስ አበባ ተመልሰዋል። የቡድኑ አስተባባሪ የ27 ዓመቱ ኪሩቤል መንግስቱ ሲሆን ከእርሱ ጋር የተጣመረው ታዳጊ ደግሞ ናትናኤል ምሉዬለት ይባላል። እንደነገሩኝ መጀመሪያ ሁለቱ ጀርመን ውስጥ በተደረገ የሱፐር ኪድ ውድድር አሸናፊ ሆነዋል። ስፔን ውስጥ ደግሞ ስፔን ጎት ታለንት ላይም ትርኢታቸውን በማሳየት እድል ገጥሟቸዋል። ኪሩቤል መንግስቴን እነዚህን ውድድሮች ኢትዮጵያ ውስጥ ሆናችሁ እንዴት አገኛችኋቸው? የሚል ጥያቄ አንስቼለት ነበር። እሱን ውድድር ያገኘነው አንድ ጓደኛ ደግነት ዘለቀ ይባላል። አሁን በእንግሊዝ ሀገር ነው የሚኖረው እና እንደ ቀልድ ነው ከናቲ ጋር ከጀመርን፣ ገና በሰባት በስምንት ወራችን ነው። ያኔ አለም ጎበዝ አረላ አልነበርንም፣ ግን እንለፋ ነበረ። እስቲ በአርቢ ላይ እንደውም የተናገርነው ሰዓት በጣም ትንሽ ነው። ከዛ አንጻር ማለት ግማሽ ቀን ነበረ የሚማረው ናቲ በዛ ጊዜ እኔም ሙሉ ሰዓቴን የማጠፋው በሰርከስ ነበር። እና ደግነት እንደቀልድ እንደዚህ ስራ አለኝ ለምን አትሞክሩም አይነት ብሎ ጀመረ ማለት ነው። ሞከርን። በወቅቱ ደግነት በስራ ምክንያት ወደ ክፍለ ሀገር ይሄዳል። ከዛ ያው ያንን ኮንታክት እኛ መቀጠል አልቻልንም፣ ምክንያቱም ደግነት ነበር ኮንታክቱን ያዘው። ከዛ ያው ሰዎቹ በጣም ስለፈለጉን እንድንወዳደር፣ ቪዲዮችን ስለወደዱት እራሳቸው ኪሪኩ ብራዘርስ የሚለውን ፌስቡክ በዛ ሜሴጅ መጽሀፍ ጀመሩ ማለት ነው። ምን አገኛችሁበት? በጀርመን ውድድር እነዚህ አሁን የምናያቸውን ውጤቶች በሙሉ አግኝተናል። ከዛ ሲቀጥል ደግሞ ትንሽም ብትሆን ህይወታችንን ማለት ከሰርከሱ እንዳንወጣ ረድቶናል። የተወሰነ ሳንቲም አግኝተን በዛ ሳንቲም ያው እኔ ራሴን ነው ማኖረው፣ ያው የሚያስፈልጉኝን ነገሮች አድርጌያለሁኝ። እናቴ ደግሞ በወቅቱ ለእናቱ ምዝ ኮንዶሚኒየም ቅድመ ክፍያዎች ምናምን ፈጽመዋል። ስንት ብር ነበር የተከፈላችሁ? የተከፈለን አስር ሺ ዩሮ ነበር። ናትናኤል የመጀመሪያውን ትርኢቶች ከኪሩቤል ጋር በመሆን ያሳየው የአስራ አምስት አመት ታዳጊ ሲሆን ሰርከስ የጀመረው ከሶስት አመት በፊት እንደሆነ ነግሮኛል። መጀመሪያ ጓደኝ ነበር የሚሰራው ና ከዛም በኋላ እኔ ገባኝ። ናቴን አስፈቀድኩ ና ከዛ ከኪሩቤል ጋር ተገናኘ። ከኢትዮጵያ ውጭ ወጥተህ በምን ያህል መድረኮች ላይ ውድድር አደረግ? አራት መድረኮች ላይ ሰርቻለሁ። እንዴት አገኘሃቸው እነሱን? ውድድሮች ኪሩቤል ናገኘው ውድድሩ። ከዛ ደግሞ ስቴጅ ላይ ያለውን ነገር ሁሉ በጥንቃቄ መስራት ስላለብን ሰርተን ይህንን ጥቅም አግኝተናል። በጣም ትልልቅ የሆኑ መድረኮች ላይ ነው፣ በስፔንም በጀርመንም የተሳተፋችሁት። በተለይ የስፔን ጋር ታለንቱ በስፔን ሀገር የተደረገው በጣም ትልቅ ነበር። ከዛ ደግሞ ስቲቭ ሃርቬይ ላይ ተሳትፈሃል፣ እዛ መድረክ ላይ ወጥተሃል። እነዚህ መድረኮች ስታያቸው ደው ምን ስም የፈጠሩብህ? መጀመሪያ በቪዲዮ ኢንተርኔት ቤት ስንመለከቱ ያስፈሩ ነበረ። ግን እዛ ቦታ ላይ ስትሆኝ ሁሉም ነገር በረስተሽ ወደ ስራው ነውና ያንን ስራ ለማምጣት በምናደርገው ጊዜ የስቴጅን ሳይሆን የምናስሙ የስራውን ብቻ ነው። ስለዚህ የስቴጅ ነገር ካለፈው በኋላ ነው ሁሉም ነገር ደስ የሚለው። ስትቀረጽ አልፈራህም? የመጀመሪያውን እኔ አልፈራሁም። እኔ ፈርቼም አላውቅም ስ እንትን ስል እኔ ለምን እንደሆነ አላውቅም የመጀመሪያው ነበረ። ሰው ሁሉም ሁሌ የመጀመሪያ ነገር ያስፈራል። ከዛ እኔ ግን አልፈረውም ነበረ። እግዚአብሔር ይመስገን የመጀመሪያውንም አልፈለም። አሁን የሚቀጥለው እንትን እላለሁ። በምን ሁኔታ ነው የምትኖረው? ለምሳሌ እነዚህ ያደረካቸው ውድድሮች ያመጡልህ የገንዘብ ወይም ሌሎች ጥቅሞች ውጤቶች አሉ። በግልህ በህይወትህ ላይ ብዙም ጥቅም አለ? ዜ አላስብም አሁን እንትን ካለ እንጂ ለእናቴ ኮንዶሚኒየም የከፈለችን የመጀመሪያውን፣ እሱ ከዛ ቀጣይ ያለው ግን ምንም ነገር የለውም። እስቲ በጀርመኑ አስር ሺህ ዩሮ ነበረ ምን አረክበት? እሱን ምን አረኩበት ነው ያልከኝ? እናቴ ኮንዶሚኒየም እየከፈለችበት ነው። ከዛ በኋላ በስቲቫርቤ ላይ ስትሳተፉ ያገኛችሁት ነገር አለ? አይ የለም፣ ትንሽ ነው፣ ያን ያህልም አይደለም። ግን በምን አይነት ሁኔታ ነው አሁን የምትኖሩት? መካከለኛ ይባል ትንሽ፣ አላውቅም። ግን በኪራይ ነው የምትኖረው? ማየት ትንሽ ነው የሚባለው። በዚህ ሀገር ሌሎች እድሎች አሏችሁ አሁን ከዚህ በኋላ? እሱን እኔ አላውቅም። ኪሩቤልና የሚያውቀው እሱ ነው። ሁሉንም ነገር የሚያስጨርሰው እሱ ነው። ሁሉንም ነገር የስፔኑንም የጀርመኑንም አሁን የአሜሪካውንም እሱ ነው። አናግሩ እንትን ያለው እሱ ነው የሚያውቀው። ሁሉንም ወደፊት ያለውን ማለት እናትህ አብረውህ አሉ? አዎ አለ። እስቲ ላናግራቸው። ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን ስሞትን ያስተዋውቁ ሊ ማል በል መልሳ ው በገናኛ ብዙሀን በአሜሪካን ቴሌቪዥኖችና በኢንተርኔት ላይ በጣም በከፍተኛ ሁኔታ ምስላቸው የሚታዩ ልጆች ሆነዋል። ኢትዮጵያ ነው የተወለዱት እያሳደጋችኋቸው ያሉ ያችሁት ኢትዮጵያ ነው እና እንዳው ይህንን ስታዩ ምን ተሰማችሁ? ምን አላችሁ? ልጆቻችሁ እዚህ የሚደርሱ መስለዋችሁ ነበር ወይ? እስቲ የናት ናይልናት እኔ በጣም ደስ ብለኛል። እኔ የሰው ልብስ አጥቤ እንጀራ ጋግሬ እንኩሯን ኩሬ ነው ያሳደግኩት። ግን አሁን ሳየው የእኔ ልጄ ልጄም አይመስለኝም እኔ እንጃ። በጣም ከደስ ከደስታ ብዛት ጊዜ ነው እንትኑን ራሱ ማየው በጣም። አሁን ደግሞ በጣም ነው ደስ ያለ ተቸግሮም ሆነ ሁሉን ነገር አሳልፎ በማለፉና እንደዚህ እዚህ ደረጃ በመድረሱ በጣም ደስ ያለኝ ደግሞም አሁንም የበለቀ ደረጃ እንደሚደርስልኝ ተስፋ አደርጋለሁ። የቡድኑ አሰባሳቢ ኪሮቤል ሰርከስ የጀመረው በአስራ ሰባት ዓመቱ ነው። አስራ አንድ ዓመት ድሬዳዋ ከተማ ኖሯል። እዛም በመጠኑ ጀምሮ እንደነበር ይናገራል። እናቱ በልጅነቱ ሕይወቷ በማለፉ ማሳደጊያ ውስጥ ገብቶ ነበርና እንደገና ቀጠለ። በሕይወቱ ከፍተኛ ውጣ ውረዶችን እንዳሳለፈም ይናገራል ስቲቭ ሃርቬ ሎስ አንጀለስ ውስጥ ለሚያዘጋጀው ፕሮግራም ሲጋበዙ ቡድኑን ከሁለት ወደ አራት አሳድጎ ሲሳይ አበበ የተባለ የሰርከስ ባለሙያና የብስራት አለባቸው የተባለ የአስራ 3 ሶስት አመት ታዳጊ ጨምረው ኬሪኮ ብራዘርስ ስር ልምምድ ማድረጋቸውንም ይገልጻል። ሲሳይ አበበ ይባላል። ሰርከስ ረጅም አመት ሰርቷል። ቢያንስ አስራ ስምንት አስራ ዘጠኝ አመት ሰርቷል። ጎበዝ የጂምናስቲክ ተወዳዳሪም ነበረ። ለናሽናል ቲም ምናምን ተመርጦ ነበረ የሆነ ወቅት ላይ ከሊጋም ቱርክ አንድ አመት ሰርቷል። ይህንንም ስራ ያው በስራ ውስጥ ስለነበረ እውቀትም ስላለው ከዚህ በፊትም ከሌላ ልጅ ጋር ይሰራ ስለነበረ ያው ከእሱ ጋር ለመስራት ብዙም አልከበደንም፣ ለመግጠም ማለት ነው። ከሚያሰራው ያብ ስራ አለባቸው ጋር ለመቀናጨት ብዙም ጊዜ አልፈጀብንም። ያብ ስራ አለባቸው ደግሞ ገና ትንሽዬ ልጅ ነው። የአስራ ሶስት አመት ልጅ ነው። ሰርከስ አካባቢ ነው የሰርከስ ኢትዮጵያ አካባቢ ልጅ ነው። ከልጅነቱ ከሶስት አመቱ ምናምን ጀምሮ ያው ቤት ውስጥ ይመላለስ ነበረ። ቢሰራም ባይሰራም ያው እየመጣ እያየ ነበረ። ፍቅሩ ያደረበት ከእጣንነቱ ጀምሮ ነው እና እዛው እንደዛ አድጎ አሁን እዚህ ደረጃ ላይ ደርሷል ማለት ነው። የአራተኛ ክፍል ተማሪ ነው። የሚማረው ሁለቱም እናትና ኤልም የአብስራ የሚማሩት የካ ተራራ የሚባል ትምህርት ቤት ነው። መገናኛ አካባቢ ያለ ኪሩኩ ብራዘርስ የሚል ስያሜም ያገኘው ጓደኞቹ ለኪሩቤል የሰጡትን መጠሪያ ተጠቅሞ ያወጣው እንጂ ወንድማማቾች እንዳልሆኑም አጫውቶኛል። ስቲቭ ሀርቬ ላይ በመጨረሻ እንዴት ቀረባችሁ ብየው ነበር። ስቲቭ ሀርቬ ላይ ያው የቀረብነው የመጀመሪያ ስራ ነው። በቃ የሚያርስ ነው። ሁሌም መጀመሪያ አሪፍ ነገር ካለ ብዙ ጊዜ አሪፍ ነገር ይከተላል። እግዚአብሔር ፍቃድ ሆነው እኛም የመጀመሪያ ስራችን ጀርመን ሱፐርኪድ ማሸነፋችን የእነዚህ ሁሉ እድል በር እንዲከፍት አድርጎልናል። ያው ሊትል ቢሸት ይቀራረባል የህጻናቶች የቲቪ ፕሮግራም ስለሆነ ያው ሁሉም የተለያዩ ዓለማት የት ሀገር ምን አይነት ሾው እንዳለ ስለሚተዋወቁ ልክ ያንን ሾው እንዳሸነፍም የሊትል ቢሸት ካስቲንግ ሮች የእኛን ኮንታክት ወስደው እኔም ማናገር ጀመሩ ማለት ነው። ቀረጻውን ሎስ አንጀለስ ውስጥ ካደረጉ በኋላ ላስ ቬጋስ ወደሚገኙ ጓደኞቻቸው ሄደው እንደነበርና እዛም በሚሊዮን የሚቆጠር ተመልካች ላለው የአሜሪካው የተሰጦ መወዳደሪያ መድረክ አሜሪካን ጎት ታለንት ቅድመ ውድድር አድርገዋል። ውጤቱንም እየተጠባበቁ እንደሆነ ገልጸዋል። የአብስራ አባታቱ አለባቸው አሊ ልጃቸው ባሳየው ብቃትና ዩናይትድ ስቴትስ ተጉዞ ባሳየው ትርኢት መደሰታቸውን ገልጸዋል። ጥሩ ውጤት በማምጣቱ በጣም ደስ ብሎኛል። በእውነት ከሚገባው ላይ ነው ደስ ያለኝ። የሚሰራው ስራዎች እኔ ራሴ እሱን በአካል ሳየው እና የሚሰራው ስራ የሚሰራ አይመስለኝም ነበር እንደዚ አይነት ነገር። አሁን በኢንተርኔቶች በምናምስል በጣም ጥሩ ስራ እንደሚሰራ እና ጎበዝ ልጅ እንደሆነ በዛ በኢንተርኔቱ ተረድቻለሁ። አሁን በጣም ጥሩ ስራ እየሰራ ነው ከእግዚአብሔር ጋር ጥሩ ስራ እየሰራ ነው እያስባለ ናትናኤል አሁን ወደ ኢትዮጵያ ተመልሰው መደበኛ ኑሯቸውን እንደጀመሩ ይናገራል። ከዚህ የተሻለ ነገር ለማቅረብ የስልጠና ቦታ ቢያገኙ ጥሩ እንደሆነም ይገልጻል። እዛ ያለው እና እዚህ ያለው በጣም ልዩነት አለው። እዛ ሁሉም ነተማለ ነው፣ ጉዳት ራሱ አይደርስም። እዚህ ግን አንድ ነገር ፍራሹን ኮንፈርት ተብር አይደለም። እዛ ለሴፍቲ በጣም ይጠነቀቃሉ። በዛ ምክንያት ሁሉም ሰው የራሱን በጥንቃቄ ይሰራል። እዚህ በተጠናቀቀ የሆነ ስትት ከተፈጠረ ያ ጉዳት መድረስ አይቀርም። ኪሩቤልም በተመሳሳይ የስልጠና ቦታ ቢመቻች የበለጠ መስራት እንደሚቻል ይናገራል። እስካሁን በግላችን ነው እየሰራን ያለ ነው። የበለጠ ደግሞ ዓለም አቀፍና ትላልቅ ስራዎች እንድንሰራ የመንግስትና የግለሰብ ተቋሞች ድጋፍ እንፈልጋለን። እና ደግሞ የበለጠ ደግሞ እኛም ትሬዲንግ በተሟላ ማቴሪያል ትሬዲንግ ማድረግ እንፈልጋለን። ኪሩቤል አያይዞ አልባሳት እንኳን በተሻለ መልኩ ለማዘጋጀት የአቅም ችግር ስለነበረባቸው ሁሉንም ነገር በራሳቸው እንደተዘጋጁ ገልጾ ከዚህ የበለጠ ነገር ለመስራት እንዲቻል የኢትዮጵያንም ሙዚቃ ጭምር ተጠቅመው ማዘጋጀት እንዲችሉ ጠንካራ ድጋፍ እንደሚያስፈልጋቸው ገልጾልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ